ዶሃ የሚገኘው የባሪያ ንግድ መታሰቢያ ቤተ መዘክር የቃታርን የባሪያ ንግድ ታሪክ መዝግቦ ይዟል። ይሁንና ቤተ መዘክሩ በጎርጎረሳዊ 2022 ቃታር ለምታስተናግደው የዓለም እግር ኳስ ጨዋታ በሚገነቡ መሰረተ ልማቶች ውስጥ ስለሚሰሩ በመቶ ሺዎች ስለሚቆጠሩ የውጭ ዜጋ የጉልበት ሰራተኞች ምንም አያሳይም። ይህ ለምን እንደሆነ የቤተ መዘክሩ ኃላፊ ፈሃድ አልቱርካይ ሲናገሩ እኛ በአንድ ሰው ላይ ጣትን ለመቀሰር ወይንም አወዛጋቢ ታሪክን ቆፍረን ማውጣት አንፈልግም። ከዚያ ይልቅ ወቅታዊ ስለሆነውና ሁላችንንም ስለሚያሳስበን ስለዚህ ጉዳይ ግንዛቤ ማስጨበጥ ነው የምንፈልገው። የውጭ ዜጎች ቃታር ለስራ የሚሄዱት ተገደው ሳይሆን በፈቃዳቸው ነው። እዚያም ቀድሞ እንደሚደረገው እንደ ባሪያ አይሸጡም። ይሁንና ከፈላ የሚባለው ስርዓት እያንዳንዱ የውጭ ዜጋ ሰራተኛ ካሰሪው ወይንም ኃላፊነት ወስዶ ካመጣው ግለሰብ የግድ እንዲቆራኝ ያደርጋል። የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት የአምነስቲ ኢንተርናሽናል ባልደረባ አድሪ ጋውጋርን እንዳሉት ቃታር ውስጥ እነዚህ ሰራተኞች የሚኖሩበት ሁኔታ ብዙውን ጊዜ ከግዳጅ ስራ ጋር ይመሳሰላል። ለመሄድ ከሞከሩ ብዙውን ጊዜ ፓስፖርታቸውን በያዙባቸው አሰሪዎቻቸው ይከለከላሉ፣ ወይንም ሀገራቸው እዳ ስላለባቸው መመለስ ይፈራሉ። እናም እዳቸውን ሳይከፍሉ መሄድ ያስፈራቸዋል። በመጪው ታህሳስ አንድ አዲስ ሕግ ስራ ላይ ይውላል ተብሏል። በዚህ ሕግ የከፈላ ስርዓት በተለይ በሰራተኞች ግዴታዎች ላይ ማሻሻያ እንደሚደረግበት ተነግሯል። አምነስቲ ኢንተርናሽናል ቃታር በሌሎች መስኮች ወደፊት እየተራመደች ነው ይላል። ድርጅቱ እንደሚለው ለውጥ ከታየባቸው ውስጥ ቤት የማግኘትና የክፍያ ጉዳዮች ይገኙበታል። በከፈላ ስርዓት የሚተዳደሩ ሌሎች የባህረ ሰላጤው ሀገራትም አሉ። ከነዚህም አንዷ የተባበሩት አረብ ኤምሬቶች ናት። የሰብአዊ መብት ተሟጋቹ የሂዩማን ራይትስ ዋች ባልደረባ ኒኮላስ ማክጌያን እዚያም እንቅስቃሴዎች አሉ ይላሉ። በአረብ ኤምሬቶች በከፈላ ላይ ማሻሻያዎች ተደርገዋል። በአሁኑ ጊዜ በአንዳንድ ሁኔታዎች ሰራተኞች አሰሪ እንዲቀይሩ የሚፈቅድ ህግ አውጥተዋል። ይህ ለሰራተኞች መብት ሪፖርት የሚሰጠው ህግ ለኤምሬቶች ብቻ ባይሆን ኖሮ ለአካባቢው ሀገራትም አንድ ትልቅ እርምጃ ወደፊት ማለት ነበረ። የባህረ ሰላጤው ሀገራት ከፈላን የማስቀረት ብቻ ሳይሆን የማሻሻልም ችግሮች አሉባቸው። የሀገሬው ሰዎች ለረዥም ጊዜ አናሳዎች ሆነው ነው የቆዩት። በቃታርም ሆነ በኤምሬቶች በጣም ትንሽ ናቸው። እናም ከፈላን ማሰሪያ ልጓምን በእጃቸው የሚያደርጉበት መንገድ አድርገው ነው የሚያዩት። በእነርሱ ኃላፊነት ሰራተኞች እንዲመጡ የሚደረግበት ስርዓት በሀገራቸው የመጨረሻ ዋስትናቸው አድርገው ነው የሚቆጥሩት። ይሁንና አሁን ለውጦች መምጣት እንዳለባቸው ግንዛቤ አለ። ሆኖም በመብት ተሟጋቾች አባባል በባህረ ሰላጤው ሀገራት የለውጥ ሂደቱ በበቂ ፍጥነት እየተራመደ አይደለም፣ ወደፊትም አልገፋም። በሀገሪቱ በከፈላ ምክንያት ሰራተኞች እንደሚበደሉ ቢታወቅም እንደ ሂውማን ራይትስ ዋቹ ማኬን አገላለጽ አሁን የውጭ ዜጎች በሙሉ እንደ ባሪያ ነው የሚሰሩት ብሎ መደምደሙ ስህተት ነው። በአንዳንድ ፍጹም የተለዩ ሁኔታዎች ባርነት ሊኖር ይችላል። ሆኖም በኤምሬቶች በስራ የተሰማሩ የውጭ ዜጎች በሙሉ እንደ ባሪያ ነው የሚሰሩት ማለት ግን ስህተትና የተጋነነም ነው።